ይህ የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 28 2017 ዓ.ም ምሽት ስርጭታችን ጀመረ። ው ስትገባ ነጣ የማለት ነገር አለው። ከላይ ሚለብሰው ደግሞ አለ የሚከላከለው ሜኒንጅስ የምንለው የአንጎሉን ክፍል አደጋ እንዳይደርስበት እንዲሁም ውሃ ነገር ላይ ፍሎት ያደርጋል። በአንድ በኩል ሲመታ ትንሽ ወደ አንዱ ፓርቲ የመሸሽ ቴንደንስ ያለው በጣም ነው የሚገርመኝ። እንግዲህ በሰው ልጅ ጭንቅላት ብዙ ነገሮች ተሰርተዋል። አሁን ዓለም የደረሰበት ሁሉ የተደረሰበት ነው እና ተብሎም ን አንብባው ምንም ብለው ምናያልቅም በጣም ሰፊ ነው ሳይ ፈጣሪ እንዴት አርጎ እንደሰራው በጣም ይገርመኛል። በልማድ አነጋገር የዲስክ መንሸራተት በሚል መጠሪያ የሚታወቀውን የጀርባ ህመም አስመልክቶ ሙያዊ ማብራሪያ የሰጡን የአንጎል እና የህብለ ሰረሰር ቀዶ ሐኪም በሕክምና ወቅት አንጎል ተከፍቶ ሲታይ የሚመስለውን ጨምሮ የአንጎልን አስገራሚ ገጽታ አስመልክቶ ለቀረበላቸው ጥያቄ ከሰጡት ምላሽ የተወሰደ ነው። እንግዳችን ዶክተር አብዲ ኤርሞሎ ናቸው። ዶክተር አብዲ የአዲስ አበባው የቅዱስ ጴጥሮስ ሆስፒታል የሕክምና ክፍል ኃላፊም ናቸው። ለሙሉ ፕሮግራሙ እንድትከታተሉ ተጋብዛችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ፕሮግራሙን በመምራት አብሪያችሁ የማመሸው ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል። እስከ ምሽቱ ሶስት ሰዓት ተኩል አብረናችሁን ቆያለን። አብራችሁን ቆዩ። አሁን ዋና ዋና የዓለም ዜናዎችን እናስደምጣችሁ። ሰላም ጤና ስትልና አድማጮቻችን፣ እንደምን አምሽታችኋል። የዓለም ዜናዎችን የማሰማችሁ አስማማ አየኑ ነኝ። በየመንና ጅቡቲ ባህር ዳርቻዎች የፍልሰተኞች ጀልባዎች ሰምጠው ሁለት ፍልሰተኞች ሲሞቱ በርካቶች ደግሞ የደረሱበት አለመታወቁን የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት የፍልሰተኞች ኤጀንሲ እንደገለጸው በየመንና ጅቡቲ የባህር ዳርቻዎች አራት የፍልሰተኞች ጀልባዎች ሰጥመው ሁለት ሰዎች ሲሞቱ 186 የሚሆኑት ደግሞ የደረሱበት ደብዛቸው ጠፍቷል። የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ቃል አቀባይ ታም ሚሌ እንዳሉት ሁለት ጀልባዎች በየመን ባህር ላይ የሰጠሙት ሐሙስ ምሽት ሲሆን የጠፉት 181 ፍልሰተኞችና አምስት የየመን የጀልባው ሰራተኞች መሆናቸውን ለአሶሽየትድ ፕሬስ ተናግረዋል። ሁለት የጀልባው ሰራተኞችን ማትረፍ ተችሏልን ብለዋል። ሌሎች ሁለት ጀልባዎች ደግሞ በትንሹ አፍሪካዊት ሀገር ጅቡቲ በተመሳሳይ ሰዓት ላይ ሰጥመዋል ብለዋል። የሁለት ስደተኞች አስክሬን የተገኘ ሲሆን በጀልባው ውስጥ የነበሩት ሌሎች ሰዎችን ማትረፍ መቻሉን ገልጸዋል። በደቡብ ምዕራብ የመን ታይዛ ግዛት በዱባብ ወረዳ የተገለበጠችው ሶስተኛዋ ጀልባ 31 ኢትዮጵያውያን ፍልሰተኞችና ሶስት የየመን መርከበኞችን አሳፍራ እንደነበረም ተናግረዋል። አራተኛዋ ጀልባ የሰጠመችው ደግሞ በዚሁ አካባቢ አቅራቢያ ወደሚገኘው የአብያን ግዛት አህዋር ወረዳ ሲሆን 150 ኢትዮጵያውያን ፍልሰተኞችና አራት የየመን መርከበኞችንም አሳፍራ ነበር። የትራምፕ አስተዳደር ለኮሎምቢያ ዩኒቨርሲቲ ሊሰጥ የነበረውን የ400 ሚሊዮን ዶላር ድጋፍ ሰረዘም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር እንዳስታወቀው በኒውዮርክ በሚገኘው የኮሎምቢያ ዩኒቨርሲቲ ካምፓስና አካባቢው ባለው ጸረ ሴማዊ ትንኮሳ ምክንያት ለዩኒቨርሲቲው ሊሰጠው የነበረው ወደ 400 ሚሊዮን ዶላር የሚገመት እርዳታዎችና ውሎችን መሰረዙን አስታውቋል። ውሳኔው ትናንት ይፋ የተደረገው የፍትህ፣ የትምህርት፣ የጤናና የሰብአዊ አገልግሎት እንዲሁም የአጠቃላይ አገልግሎት አስተዳደር መምሪያዎች በጋራ ባወጡት መግለጫ ነው። የትራምፕ አስተዳደር የገንዘብ ድጎማዎችና ውሎች በመቋረጡ ሊጎዱ የሚችሉትን ዘርፎች አሊያም የጸረ ሴማዊ ትንኮሳ ማስረጃዎችን ለመግለጽ ፈቃደኛ አይደለም። ይሁንና ይህ ድጋፍ ለዩኒቨርሲቲው ቃል ከተገባለት ከአምስት ቢሊዮን ዶላር በላይ እርዳታ መካከል ተቀናሽ የሚሆን ነው ተብሏል። አብዛኛው የገንዘብ ድጋፍ ለጤና አጠባበቅና ሳይንሳዊ ምርምር የሚውል እንደሆነ ያስታወቀው የሮይተርስ ዘገባ አዞችን ግን ማረጋገጥ አለመቻሉን ገልጿል። ይፋ የተደረገው የወዲያኑ ቅነሳዎች ህጋዊ ተግዳሮቶች ሊገጥሙት እንደሚችሉም ተገልጿል የሲቪል መብት ተሟጋሽ ቡድኖች የኮንትራቱ መሰረዝ ተገቢውን ሂደት ያልተከተለና ጥበቃ ባላቸው መብቶች ላይ የተወሰደ የህገ መንግስታዊ ቅጣት ነው ሲሉም ተናግረዋል። ባለፈው ዓመት የእስራኤልና የጋዛ ጦርነት በተቀጣጠለበት ወቅት የኮሎምቢያ ዩኒቨርሲቲ የፍልስጤም ደጋፊዎችና ጸረ እስራኤል የተማሪዎች ተቃውሞ በግንባር ቀደምትነት ሲካሄድበት የነበረ ነው። ፕሬዚዳንት ትራምፕ የቴሌቪዥን አቅራቢ የሆኑትን ላውራ ኢንግራሃምንና ማሪያ ባርቲሞኑን ለኬኔዲ ማዕከል ቦርድ አድርገው ሾሙ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት እንዳስታወቁት የፎክስ ኒውስ ፕሮግራም መሪ ላውራ ኢንግርሃምንና የጣቢያው ቢዝነስ ዘገባ አቅራቢ ማሪያ ባርቲሮሞን ለጆን ኤፍ ኬኔዲ የሥነ ጥበባት ማዕከል ቦርድ አድርገው ሾመዋል። ትራምፕ ስልጣን ከያዙ ከሳምንት በኋላ የካቲት ወር ላይ ማዕከሉን ፕሬዚዳንት በማባረር የባለአደራ ቦርድ የተኩ ሲሆን የድርጅቱ ሊቀመንበርም ሰይመዋል። እርምጃዎቹ የክብር ትርኢት የሚቀርቡበትንና የብሔራዊ ሲምፎኒ ኦርኬስትራ እንዲሁም የዋሽንግተን ብሔራዊ ኦፔራ የሚቀርብበት የባል ተቋም የሆነውን የኬኔዲ ማዕከል ትራምፕ መቆጣጠራቸውን ያሳያል ተብሏል። ትራምፕ ሹመቱን ካስታወቁ በኋላ ይህ ምርጫችን ያጠናቅቃል ሲሉም በማኅበራዊ የትስስር ገጻቸው ገልጸዋል። ባለፈው ወርም የዩናይትድ ስቴትስ ልዩ ልኡክ የሆኑትን ሪቻርድ ግሬኔል የማዕከሉ ጊዜያዊ ሥራ አስፈጻሚ ሆነው እንዲያገለግሉ መሾማቸው ይታወቃል። የየመን ሁቴዎች ለእስራኤል የጋዛን የእርዳታ እገዳ እንድታነሳ የአራት ቀናት ቀነ ገደብ ሰጡም። የየመን ሁቴ አማጽያን መሪ እስራኤል በአራት ቀናት ውስጥ በጋዛ ላይ የጣለችውን እርዳታ ገደብ ካላነሳች ቡድኑ በእስራኤል ላይ የሚያደርገውን የባህር ላይ ጥቃት እንደሚቀጥል ትላንት አስታውቋል። ይህም እንደ አውሮፓውያን አቆጣጠር በጥሩ የተኩሳቁስ ስምምነት ከተደረሰ በኋላ እየቀነሰ የመጣው የሁቲዎች ጥቃት ሊባባስ እንደሚችል የሚጠቁም ነው ተብሏል። የኢራን አጋር የሆኑት የሁቲ አማጽያን እስራኤል በጋዛ በዩናይትድ ስቴትስ በሽብር የተፈረጀው ሐማስ ቡድን ላይ በከፈተችው ጦርነት ምክንያት ለፍልስጤማውያን አጋርነት ለማሳየት በሚል ከእንደ አውሮፓውያን አቆጣጠር ህዳር 2023 ጀምሮ በመርከብ ላይ ያነጣጠሩ ከአንድ መቶ በላይ ጥቃቶችን ፈጽሟል። በመጨረሻም የደቡብ ኮሪያው ፕሬዚዳንት ዮን ከስር ተለቀቁ። የደቡብ ኮሪያ ፍርድ ቤት የተከሰሱት ፕሬዚዳንት ዮን ሱንኪዮል የእስር ማዘዣ እንዲሰረዝ መወሰኑን ተከትሎ አቃቢ በውሳኔው ላይ ይግባኝ ላለመጠየቅ በመወሰኑ ዛሬ በሲዮል ከሚገኙ እስር ቤት ተለቀዋል። ዮን በእንደ አውሮፓውያን አቆጣጠር ታኅሳስ 3 ቀን ባሳለፉትና ለአጭር ጊዜ በቆየው የማርሻል ህግ ምክንያት ከስራቸው ታግደው የሚቆዩ ሲሆን በአመፅ የቀረበባቸው ክስም እንዳለ ይቆያል ተብሏል። የወንጀል ጉዳዩ በስልጣን ላይ በሚኖራቸው ቆይታ ዙሪያ ከሚታየው የፍርድ ሂደት የተለየ ሲሆን በህገ መንግስታዊ ፍርድ ቤትም ወደ ስራ ይመለሱ ወይም ከስልጣናቸው ይነሱ በሚለው ጉዳይ ላይ በሚቀጥሉ ቀናት ውሳኔ ይሰጣል ተብሎ ይጠበቃል። አድማጮቻችን፣ የአሜሪካ ድምፅ የቅዳሜ ምሽት የዓለም ዜናዎቻችን እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ከቀሪ የቅዳሜ ምሽት የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ ጋብዛለሁ። መልካም ጊዜ ይሉላችሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የምሽቱ ዋናውና ቀዳሚ ወደሆነው ሆነው ዝግጅታችን እንውሰዳችሁ። ሐኪሙን ይጠይቁ የዲስክ መንሸራተት ምንድን ነው? ከ80 እስከ 90 በመቶ ሰው በህይወት ዘመኑ ለጀርባ ህመም የመጋለጥጣ ይገጥመዋል የሚሉት የአንጎል እና የህብረ ሰረሰር ቀዶ ሐኪሙ ዶክተር አብዲ ኤርሞሎ ናቸው። በልማድ የዲስክ መንሸራተት ተብሎ የሚጠራውን የህመም ሁኔታና ሌሎች የጀርባ ህመም የከሰቱ የህመም አይነቶች ምንነት፣ መንስኤና የሕክምና አማራጮች በምሽቱ የሀኪሞን ይጠይቁ ፕሮግራም ይቀርባል፣ ያስረዱናል። ፕሮግራሙ በተጨማሪም አስገራሚውን የአንጎል ውስጣዊ ገጽታም በጨረፍታ ያስቃኛል። ዶክተር አብዲን ያወያየው አሉላ ከበደ ነው። ወደ ዝግጅቱ እንውሰዳችሁ። ሰላም ጤና አስጥልኝ ክብራትና ክብራን አድማጭ ተመልካቾቻችን፣ በዛሬው ውይይታችን በልማድ የዲስክ መንሸራተት በመባል የሚታወቀውንና ከሱ ጋርም ተያይዞ በስፋት የሚታወቀውን ከፍተኛ የጀርባ ህመም እንመለከታለን። ዶክተር አብዲ በቅዱስ ጴጥሮስ ልዩ ሆስፒታል የአንጎልና ህብረሰረሰር ቀዶ ህክምና ልዩ ሐኪምና የክፍሉ ኃላፊ ናቸው። ዶክተር አብዲ እንኳን በደህና መጡ በድጋሚ። አመሰግናለሁ። አዱላ ዶክተር አብዲ በቀደመው ፕሮግራማችን አስተዋውቀ ነው ነበር። ምንም እንኳን ከባድ የህመም ሁኔታ የሚገለጽበትም ቢሆን አንዳንዶች ወይ በራሳቸው ያመማቸው ወይ ደግሞ ስጋት ያላቸው ወይ በጣም የጠና የጀርባ ህመም ያለበትን ሰው የዲስክ መንሸራተት እንዳይሆን በሚል በልማድ ይሄን ቃል ደጋግመው ይጠቀማሉ። በመሰረቱ ምንድን ነው የሚሆነው? ዲስክ ተንሸራተተ ስንል ምን ማለታችን ነው? የትኞቹ የሰውነት አካላት በዚህ ጉዳት ውስጥ ይካ? ቆንጆ አሉላ ወደ ጠየቅን ጥያቄ ከመሄድ በፊት ስለ የጀርባ ህመም የተወሰነ ነገር ልበል። የጀርባ ህመም እንግዲህ ኦልሞስት አብዛኛው የህብረተሰብ ክፍል በህይወቱ አትሳም ፖይንት የማግኘት እድሉ ሰፊ ነው። ከሰማኒያ እስከ ዘጠና ፐርሰንት ህብረተሰብ ክፍል የጀርባ ህመም አንዴ ይገጥሟል ተብሎ ይታሰባል። የጀርባ ህመሞች ሁሉም ደግሞ እንደምንለው ከዲስክ መንሸራተት ጋ የተገናኙ አይደሉም። ከእነዚያ ከሰማንያ እስከ ዘጠና ፐርሰንቶች ውስጥ ደግሞ ወደ ክሮኒክ ባክ ፔን ወይም ደግሞ የጠና የጀርባ ህመም የሚቀየሩት ሀያ ፐርሰንቶቹ አካባቢ ናቸው። ከ15 እስከ 20 የሚሉ የተለያዩ ሊትሬቸሮች የተለያየ ቁጥር ይጠቅሳሉ። ወደዛ አካባቢ ይሄዳሉ። ሌሎቹ በራሳቸው የተወሰነ እንቅስቃሴ ስናደርግ ይሻሉናል ማለት ነው። የጀርባ ህመም በመሰረቱ የሚነሳው በተለያየ ምክንያት ነው። ጀርባ ላይ አንደኛ የአከርካሪ አጥንት አለ፣ ዲስክ አለ፣ ከስፓይናል ኮርድ የሚወጡ ነርቮች አሉ፣ መገጣጠሚያ ሊጋመንት የምንላቸው አሉ። የጀርባ ህመም ሊከሰት የሚችለው ጀርባ ላይ ባሉ ጡንቻዎች ችግር ሊሆን ይችላል፣ ኦር ደግሞ ነርቮቹ ከስፓይናል ኮርድ በሚወጡ የሚያልፉበት መስመር ሲጠብ ሊሆን ይችላል፣ ኦር ደግሞ ሁሉም ሰው ከጀርባ ህመም ጋር የሚያገናኘው የዲስክ መንሸራተት ዲስኩ ቦታውን ለቆ ወደ ስፓይናል ኮርዱ ሄዶ ወይም ደግሞ ነርቭ ሲወጣ ወደ ነርቭ ሄዶ የማነቅ ወይም የመጫን ነገር ሲከሰት ህመም ይከሰታል ማለት ነው። ስለዚህ በአጭሩ የጀርባ ህመም ይሄን ይመስላል። ወደ ዲስክ መንሸራተት ስንሄድ ስፔሲፊካሊ ወይም በዋናነት እሱን ስናይ ዲስክ ተንሸራተት የምንለው ቦታውን ለቆ ቅድም ወዳነሳቸው ስፓይናል ኮርድ ወደሚያልፍበት ክፍል ስፓይናል ካናል እንለዋለን። መተላለፊያው ቦታ ገብቶ ሲጫ ነው። ያንን ካናል የምንለውን ክፍል ቦታውን በስፔሱን ሲሻማው ወይም ደግሞ ወደ ነርቮቹ ሄዶ ነርቭ ሲጫን የሚሰማ ህመም ነው ወይም የሚከሰት ችግር ነው ማለት ነው የዲስክ መንሸራታት ህመሙ ከሚከስተው የስቃይ ስሜት ጋር ተዛምዶ የሚነሱትን ጨምሮ ዋና ዋናዎቹን የህመሙን መለያ ምልክቶች ደግሞ ቢያስረዱን። ዲስክ በሚንሸራተትበት ጊዜ የሚከሰቱ ምልክቶች ያው የጀርባ ህመም የምንለው ነው። በጣም ደግሞ የከፋ ሲሆን የተጫነውን ነርፍ የሚሄድበት ቦታ ድረስ የመደንዘዝ ወይም የማቃጠል ወደዛ የእግር ጫፍ ድረስ ነርቡ በሚሄድበት መስመር ሁሉ የሚከሰት ህመም ይኖራል። የተከሰተው መንሸራተት ደግሞ ብዙ ነርቮች የሚያገኝበት ወይም ነርቮች የሚወጡበት ዋናው ክፍል ላይ ደግሞ ሲሆን የእግር የመስነፍ ችግር ሊከሰት ይችላል። እንዲሁም ደግሞ ሰገራና ሽንትን ያለመቆጣጠር ችግር ሊፈጠር ይችላል። እነዚህ ዋናዎቹ ምልክቶች ናቸው። ከዲስክ መንሸራተት ጋር ሊከሰቱ የሚችሉ ወደ ሕክምና አማራጮቹ ከመሄዳችን በፊት አንዳንድ ጊዜ ለጀርባ ሕመም ትከሻችን ላይ ለሚሰማን ሕመም በልማድ ወጌሻ የምንለው አለ። በዘመናዊ ደግሞ መታሸት፣ የሰውነትን ጡንቻዎች ለማነቃቃት የሚሰጠው ጥቅም ትልቅ ቦታ ተሰጥቶት ከመድኃኒት ውጭ በብዙ መንገድ የሚረዳ ነገር ተደርጎ ይዘወተራል። ከህመም ጋር ይያያዝ እንጂ ባህላዊውም አለ። ወጌሻ የሚረዳቸው ሁኔታዎች አሉ። በአንጻሩ ግን እነኚህ ሊረዱ የሚችሉ ነገሮች እንደ ዲስክ መንሸራተትን የመሰለ ችግር ባለበት ላይጠቅሙ ወይም ጉዳቱን ሊያባብሱም ይችላሉ ብሎ መስጋት አለና መጀመሪያ ከእነኚህ ያሳስባሉ ወይ? የጀርባ ህመም ያለባቸውን ነው እያነሳው ያለሁት፣ ሰዎች ለመታሸት ይሁን ወይም ወገሻ ፍለጋ ሲሄዱ ማወቅ ያለባቸው ነገር ይኖር ይሆን? በእርግጥ የሚጎዳቸውን ነገርም ሊገጥማቸው ይችላል ወይስ ማናቸውም ሁኔታዎች ውስጥ ቢሆኑ መታሸት መፍትሄ ሊሆን ይችላል ጥያቄ ነው። ከዲስክ ጋር የተገናኘው የጀርባ ህመም ወደ ሕክምና ከመሄዳችን በፊት መደረግ ያለባቸው ቅድሚያ ምርመራዎች አሉ። ከነዚህም ዋነኛው የኤምአርአይ ስካን ነው። ሶ የኤምአርአይ ስካን ታይቶ ዲስኩ ምን ያህል ነው የተንሸራተተው፣ ምን ያህል ነው ነርቡን የተጫነው። ከዛ በኋላ ይሄ ኦፕሬሽን ይፈልጋሉ ወይም ያለ ኦፕሬሽን ኮንዘርቫቲቭ ማኔጅመንት የምንለው ያለ ኦፕሬሽን የሚደረግ ህክምና አይነት ማለት ነው። እና እሱ ሊፈልጋል ወይ ሌቭሉ ሴቱ ጋር ነው ደረጃው ዲስኩት ይንሸላተተው ስፔስፊካሊ የቱ ደረጃ ላይ ነው ወይም ሌቭል ላይ ነው የሚለውን እነዚህን ነገሮች መመለስ ያስፈልጋል። ከዛ በኋላ እሱ ከታየ በኋላ የሰርጂካል ኢንዲኬሽኖች አሉ። ቅድም ካልኩ የህብረተሰብ ክፍል በአክፔን ከነበረባቸው ከአስራ አምስት ከሀያ ፐርሰንቶቹ ወደ ክሮኒክ ባክቤን ከሚሄዱት ከእነዚህ ውስጥ ደግሞ ወደ ሰርጀሪ የሚሄዱት በጣም የተወሰኑ ናቸው ከ ከ10 እስከ 15 ፐርሰንት። አብዛኛው ኮንዘርቫቲቭ ማኔጅመንት የምንለው በፊዚዮቴራፒ እንዲሁም ደግሞ በህመም ማስታገሻ የሚድኑ ናቸው የሚመለሱ ናቸው። ስለዚህ እነዚህ ሁለት የህክምና ሞዳሊቲ ያው ስለሚያያዝ ነው ህክምናውንም ያነሳውልን በዛ ይሄዳሉ። ይሄ ፊዚካል ቴራፒ ፊዚዮቴራፒስቶች የሚባሉ ፕሮፌሽናሎች ናቸው፣ ትሬንድ ናቸው። ስለ ህክምና አሰጣት በደንብ ያውቃሉ። ምን አይነት ህክምና ለየትኛው በሽተኛ መሰጠት እንዳለበትም ጠንቅቀው ያውቃሉ። እኛ ፕሪፈር የምናደርገው እነሱ ጋር ሄደው ህክምናውን ቢከታተሉ ነው። ውጌሻ ጋር ሲሄዱ አንደኛ ቴክኒኮቹ ለሁሉም አይነት ችግር ተመሳሳይ በሆነ ይሰጣል ቅድም ያነሳው የኤምአርአይ ውጤት ምን ይላል የኤምአርአይ ኢንተርፕሪቴሽኑ ምን ይላል የሚለው ጋር ሳይገባ አንድ አይነት በሆነ ወይ ሲታሽ ወይም ደግሞ ሙቀት ሲሰጥ የተወሰኑ መሻሻሎች ይኖራሉ። ግን ደግሞ እነዚህ ሳይንሳዊ በሆነ ወይ እና ደግሞ ለየትኛው በሽተኛ በሚለው የሚሰጡ የህክምና አይነቶች ናቸው። በፊዚዮቴራፒ ቢሆን ትራክሽን ተደርጎ ሙቀት ተሰጥቶ የሚሰጡ ህክምናዎች አሉ። ለዚህ እና ሞደርን ህክምና የተሻለ እና ደግሞ ለትክክለኛው በሽታ ትክክለኛው ህክምና የሚሰጥበት ስለሆነ ይህንን እመክራለሁ። ዶክተር አብዲ እንግዲህ የጀርባ ህመም ሲታሰብ ረጅም ሰዓት መቆምን፣ መቀመጥን፣ እንቅስቃሴ ማድረግን በጥቅምም በጉዳትም ህመምን በማባባስም በማቅለልም ሲነሱ እንሰማለን። ቅድም የሰውነትን አቋም ሁኔታ ከማወቅ ጋር አዛምደዋል። መደረግ ያለባቸው መደረግ የሌለባቸው ነገሮች ይኖሩ ይሆናል ይበልጡን ደግሞ የዕለት ተዕለት ህይወትን ቀለል ለማድረግ ለዚህ የጀርባ ህመም ከዲስክ መንሸራተት ከሚባለው ሁኔታ ጋር የተያያዘ ችግር ያለው ሰው ምን አይነት ነገሮችን ማወቅ ይኖርበት ይሆን? ሰውነትን ከሚይዝበት አንጻር አቀማመጡ፣ እንቅስቃሴው ለረዥም ሰዓት መቆም ጥሩ ነው? ጥሩ አይደለም? እዛም መታየት ያለባቸው ነገሮች ካሉ። ጥሩ ጥያቄ ነው አሉላ። እነዚህ የዲስክ ፕሮላፕስ ወይም የዲስክ መንሸራተት ብዙ ጊዜ የሚከሰቱባቸው ምክንያቶች አሉ። ከምክንያቶቹ አንዱ ይሄ ከእድሜ ጋር በተያያዘ ዲጀኔሬሽን ወይም እድሜያችን በጨመረ ቁጥር ዲስክ ያለበት ኤሪያ ላይ የመበላት እና ኢላስቲሲቲውን ያጣ የመለጠጥ ነገር አለ እና ያኔ የዲስክ ፓርት አለች አኑለስ ፋይብሮሲስ የሚባል የእሱ ዳከምና የመቀደድ ነገር ይኖራል። ከዛ ወደ ፕሮላፕስ ወደ መ የመሄድ ነገር አለ። ሌላኛው ምክንያት ደግሞ በአደጋም ሊከሰት ይችላል። በመጀመሪያው ዲስከሽናችን እንደነሳ ነው። ትራውማ ወይም አደጋዎች ሲኖሩ እንደዚ አይነት ነገሮች ይከሰታሉ። በተለይ ደግሞ ከባባድ ነገሮችን ስናነሳ ማለት ነው። ሌላኛው ፋክተር ይሄ ጀነቲክ ፋክተር፣ በዘር አንዳንድ የተወሰኑ ሰዎች ለዛ ነገር ፕሪዲስፖዝድ ናቸው፣ ወይም የተጋለጡ ናቸው። እሱ ምንም ልታደረገው አችልም። ሌላኛው ያው ክብደት ነው። ኤክሰስ በዲወይት ሲኖር ሸክሙ ስፓይናችን ላይ ይጨምራል። ይሄ ደግሞ የዲስኩ ቅድም ያልኩ ፓርት የመቀደድ እና የመዳቀም ባህሪ ያስከስላል። ሌላ ፑር ፖስቸር የምንለው ትክክለኛው ስንቀመጥም እንደ እቃ ስናነሳም ባለሙያዎች እንትን የሚሉት ፖስቸር አለ። ከእሱም ፖስቸር ትክክለኛ ያልሆነው ፖስቸር ላይ ስንሆን እንደዚህ ውስጥ ስፓይናል ዲስኮቹ ላይ ወይም ዲስኩ ላይ ስትረስ ይጨምራል፣ ወይም ጫና ያበዛል። ያኔ ቅድም እንዳነሳ ነው የመቀደድ የመንሸራተት ባህሪ ያመጣል። ሌላ የአኗኗር ዘይቤያችን ነው። ያው የስፖርት ያለመስራት፣ ወክ ያለማድረግ እነዚህም እንደዚሁ አይነት ነገር ዲስኮቻችን ቨልነራብል ያደርጋቸዋል ወይም ተጋላጭ ያደርጋቸዋል። ሲጋራ የሚያጨሱ ሰዎች ላይ መንሸራተት ይበዛል ይላሉ አንዳንድ ቴክስቶች። ምክንያቱም ማጨስ ወደ ዲስክ የሚደውን የደም ፍሎ ወይም የደም ስርጭት ይቀንሳል። ያ ደግሞ ኢላስቲሲቲ ንዱዝ ያደርጋል ምናም የሚሉ ነገሮች አሉ። እነሱ እነሱ ማቆም። ከስራ ጋር በተገናኘ ረጅም ሰዓት ቤንድ የሚያደርግ ሰው ወይም ትዊስት አድርጎ የሚቆም ሰው እንዲሁም ደግሞ ረጅም ሰዓት መቀመጥ በተለይ ባንክ ቤት ሰራተኞች ላይ ደሞ ይታያል። ከባባድ ዕቃ የሚያነሱ ሰዎችም እንደዚሁ። ኦቨሮል እነዚህ ናቸው እንደ ሪስክ ፋክተር የሚነሱት። አንድ ፖስቸር ላይ ለረጅም ሰዓት አለመቆየት፣ መንቀሳቀስ፣ ስፖርት መስራት፣ ክብደታችንን ማስተካከል፣ እነዚህም ስሞኪንግ መቀነስ ወይም ማቆም ከተቻለ የመሳሰሉትን ነገሮች ካረ ግን ለዚህ የመጋለጥ እድላችን ያነሰ ይሆናል ማለት ነው። መልካም ዶክተር አብዲ በሁለቱ በተከታታይ ባደረግናቸው ናቸው ቃለ ምልልሶች ከህመሙ ምልክቶች እስከ ህክምና አማራጮቻቸው ድረስ በርካታ ቁም ነገሮችን አካፍለውናል። ለፕሮግራማችን መቋጫ ታዲያ የአንጎል ቀዶ ሐኪም ሲገኝ ቢጠየቅ የሚያጓጓው የሚመስለኛን ጥያቄ ብናነሳ፣ ይልቁንም ደግሞ በየቀኑ ከሚያደርጓቸው አንጎል ተከፍተው ከሚሰራ የቀዶ ህክምና አይነት አንጻር ሊነሳ የሚችል ጥያቄ የአንጎልን ውስጣዊ ገጽታ ማሰብ ራሱ እጅግ አዳጋች ይመስለኛል። በሳይንሱ በንባብ በሩቁ ከምናስበው ባሻገር በእርግጥ ምን እንደሚመስል ማወቅ መረዳት የተለየ ግርምት የሚያጭር ነው። በሰውነታችን ላይ ያንኑ ያህል ተጽዕኖ ማሳደር የሚችለው ህብለ ሰረሰርም እንደዚያው ነው። ምን ይነግሩናል? በአደጋ ምክንያት ጉዳት የደረሰበት ይሁን በሌሎች የህመም አይነቶች ሳቢያ በህክምና ሊረዳ የመጣን ሰው ለማከም አንጎልን ከፍቶ ማየት ስራው እንደሆነ ሰው በየቀኑ እንደሚያክም ሰው ዛሬ የሰሩትን የመሰለ ቀዶ ህክምና ደጋግሞ እንደሚያደርግ ሰው የአንጎልን የሚስጥር ጓዳዎች በጨረፍታ በያሳዩን። ኦ በጣም ያው ብሮድ ነገር ነው ያነሳው አሉላ። እና ያው አንጎልን ስታስብ ተለቅ ያለ ግሬፕ ፍሩት ይሉታል ወይም ደግሞ ወደ አንድ ነጥብ አራት ኪሎግራም አካባቢ ነው። ሰርፌሱን ደግሞ ከፍተህ በምታይበት ጊዜ ኢሊቬሽን እና ትንንሽ ግሩቭ የሚመስሉ የጎድጎድ ያሉ ይሄ ቫሊ ላይ የምናያቸው ሰልካይ እንላቸዋለን በእንግሊዘኛው ወይም በሜዲካል ተርሙ። እና እንዳንዶቹ ደግሞ እንደ ተራራ ወጣ ገባ ያለ ሆኖ ግን በጣም አነስ ባለ ሳይዝ ማሰብ ነው ሰው እንደዚ አይነት ነገሮች አሉት እና አናቶሚካሊ ደግሞ እንከፍላለን ሎብስ የምንላቸው በአራት ይከፈላል። ፍሮንታል ወይም የፊት ለፊት ፓርት በጎን በኩል ደግሞ ፓራይታል ና ቴምፖራል ሚል ኦክሲፒታል ሚሉ አሉ። ቲንክ እዚ ዲቴል መግባቱ አያስፈልም። በከለር ደረጃ ስታየው ከግሬሽ ወደ ፒንክ አይነት ነገር፣ ከግራጫ ወደ ሮዝ ቀለም ያደላ እና ከላይ ያለው ወደ ውስጥ ስትገባ ሞር ነጣ የማለት ነገር አለው። ከላይ የሚለብሰው ደግሞ አለ የሚከላከለው ሜንንጅስ የምንለው የአንጎሉን ክፍል አደጋ እንዳይደርስበት፣ እንዲሁም ውሃ ነገር ላይ ፍሎት ያደርጋል በአንድ በኩል ሲመታ ትንሽ ወደ አንዱ ፓርቲ የመሸሽ ቴንደንስ ያለው እና በጣም ነው የሚገርመኝ የሰው ልጅ እንግዲህ በሰው ልጅ ጭንቅላት ብዙ ነገሮች ተሰርተዋል። አሁን አለም የደረሰበት ሁሉ የተደረሰበት ነው። እና ተብሎም ላይ ከአንዳንዴ አንብበኸው ምንም ብለው ምናምን አያልቅም። በጣም ሰፊ ነው። በጣም ብዙ ነገሮች አሉ። እና ኔቸር በጣም ይገርማል። ላይ ግን ብሬን ሳይ ፈጣሪ እንዴት አርገው እንደሰራው በጣም ይገርመኛል። ስፓይናል ኮርድም ተመሳሳይ ነው ቅድም እንዳነሳ ፋንክሽኑ በጣም ብዙ ነው ግን ስታየው በማይክሮስኮፕ ነው ባይዘው ፕሬት የምናደርገው በደንብ ሰፋ አርጎ እንዲያሳየን ማለት ነው ምናል ትንሽ እና ጥቂት ነገር እንደሆነ መገመት ይችላል ይሄን ይመስላል እንግዲህ ያሉላ ምን ያህል ከመለስኩልህ አላውቅም። እና ግን ሁሌም ይገርመኛል ያው መልካም። የአንጎል ቀዶ ሐኪሙን ራሱን የሚያስደምሙ ሁኔታ ለሌሎቻችን የትን ያህል አጓጊ ያደረገውን ምክንያት የሚጠቁም ይመስላል። በዙሪያችን ያለውን ጨምሮ ዓለምን የምንረዳበት ብዙ ነገሮችን የሚፈጥረውና የሚጠበበው የሰው ልጅ አእምሮ ውስጣዊ ገጽታ ምን ይመስላል የሚለውን የአእምሮን አሰራር ለመረዳት የሚያሳድረው አጓጊ ስሜት የብዙዎች ይመስለኛል። የአንጎል ቀዶ ሐኪሙን የአንድ ቀን ውሎ መለስ ብለን የምንመለከትበት አጋጣሚ እንደሚኖረን ተስፋ አድርጋለሁ። ዶክተር አብዲ ኤርሞሎ የአዲስ አበባው ቅዱስ ጴጥሮስ ሆስፒታል የአንጎልና የህብለ ሰረሰር ቀዶ ሕክምና ክፍል ኃላፊ ለዛሬው ባነሳ ነው ርዕሰ ጉዳይ ዙሪያ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ። አሉላ ቴንክ ዩ የተከበራችሁ አድማጮች በሐኪሞን ይጠይቁ ፕሮግራማችን ላይ በተለያዩ ሙያዎች ብቁ የሆኑ ባለሙያዎችን እንጋብዝላችኋለን። ጥያቄዎች ካሏችሁ በአት ቪኦኤ አማሪክ የፌስቡክ ገጻችን፣ እንዲሁም በሆርን አት ቪኦኤ አማሪክ የኢሜይል አድራሻችን ልትልኩልን ትችላላችሁ። ጥያቄዎቻችሁን ይዘን ባለሙያዎችን እንጋብዝላችኋለን። አብራችሁን ቆዩ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን ዝግጅታችንን ነው ያደመጣችሁት። ለዕለቱ የያዝነውን ፕሮግራማችንን ነበር። ከመሰናበታችን በፊት አንድ ዘገባ እናስደምጣችሁ። ጥንቃቄ የሚሻው የወጣቶች የማህበራዊ ሚዲያ አጠቃቀም። በኢትዮጵያ በማህበራዊ ሚዲያ አማካኝነት የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች በከፍተኛ ሁኔታ እየተሰራጩና በሀገር ውስጥ ለሚካሄዱ የተለያዩ ግጭቶች መባባስ ምክንያት እየሆኑ መሄዳቸውን ተከትሎ ስለ ሀሰተኛ መረጃ ምንነትና መረጃን ከተለያዩ ምንጮች የማጣራት ክህሎት የሚያስጨብጡ የሚዲያ አጠቃቀም ትምህርት ወሳኝ መሆኑን በርካታ ጥናቶች ያመለክታሉ። ስመኝሽ የቆየ ተማሪዎችና ወጣቶች በማህበራዊ ሚዲያ አጠቃቀም ዙሪያ ያ ያላቸው እውቀት ምን ይመስላል ስትል ተከታዩን ዘገባ አሰናድታለች። የ25 ዓመቷ ወጣት ቅድስት ደጀኔ መረጃ ለማግኘት በዋናነት የምትጠቀመው ቴሌግራም ና ቲክቶክን ነው። በተለይ በሐሮማያ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት ተማሪ በነበረችበት ወቅት አብዛኛውን ጊዜዋን ከምታጠፋበት ቲክቶክ የምታገኛቸውን መረጃዎች እንደወረደ ነበር በቀጥታ የምትቀበላቸው። ከዘር ፖለቲካና ብሔር ጋር ተያይዘው በሚሰራጩ ይዘቶች ምክንያት በተማሪዎች መካከል የሚፈጠር ጸብ የተለመደ ነው የምትለው ቅድስት እሷም በአንድ ወቅት በቲክቶክ ላይ በተለጠፈ ብሔር ተኮር መረጃ ምክንያት ዩኒቨርሲቲ ውስጥ መኝታ ከምትጋራት የቅርብ ጓደኛዋ ጋር ግጭት ውስጥ ገብታ እንደነበር ታስታውሳለች። አግሬሲቭ ብዙ ኢንፎርሜሽኖች አሉ አደለ፣ ሃይማኖት፣ ዘር ምናምን ብዙ ነገሮች በቃ ፖስት የተደረጉትን አስፊዝ ነው የምቀበለው። ምንም ተመራምሬ ምናምን አቅበት እንትን ሳይንስ አልገባኝም አልነበረኝም እና ላይክ ዶርም እንደዛ ቲክቶክ ላይ የሰማሁትን መጥቼ ለዶርም ልጆች ሪፍሌክት አደረግ ነበር። አግሬሲቭ የሚያደርግም ከሆነ አግሬሲቭ ሆን ነበር ምናምን እና ብቻ በጣም ላይክ በጣም ጥሩ ላይ አልነበርኩኝ። ሶሻል ሚዲያ በጣም አዲክትድ ነኝ በተለይ ቲክቶክ ላይ አንድ የዘር ነገር ምናምን ሲወራ አንቺ ስንታስፈልጊ ራስሽን ጎራ መያዝ ትጀምሪያለሽ ምናምን ከዛ ከዶርም ብዙ መጣላት ምናምን ትጀምሪያለሽ እና በጣም ጥሩ አልነበረም። የኔ አጠቃቀም ጥሩ አልነበረ ። ኢንተርኒውስ የተሰኘው ዓለም አቀፍ የሚዲያ ድጋፍ ሰጪ ተቋም መረጃ እንደሚያሳየው ከ21 ሚሊዮን በላይ የሚሆኑ ኢትዮጵያውያን ዜና ለማግኘት ከሁለት እስከ አራት ሰዓታት ኢንተርኔት ላይ የሚያጠፉ ሲሆን አብዛኞቹ ተጠቃሚዎች ወጣቶች ናቸው። ቅድስት እንደምትለው አብዛኞቹ በእሷ ዕድሜ ክልል ያሉ ወጣቶች ደግሞ ማህበራዊ ሚዲያ ላይ የሚያገኟቸውን መረጃዎች ትክክለኛነት ሳያረጋግጡ ይቀበላሉ፣ ለሌሎችም ያስተላልፋሉ። ሶሻል ሚዲያ ላይ አሁን በጣም ነው ብዙ ኮሜንቶችን እናነባለን። እኔ አሁን የሆነ የስድብ የዘር ስድብ ምናምን ነገር ስኖር ቀድሜ ኮሜንት ነው ማነባው። ደም አግሬሲቭ በቃ ሪፍሌክስ የሚያደርጉት ነገር ምናምን ነገር ጥሩ አይደለም። ያ ምንድን ነው እነሱ የሚናገረው ሰውዬ ባክግራውንድን አያውቁትም። ላይክ የሚያዩትን ብቻ ሪፍሌክት የሚያደርጉት እና እንደውም በዚህ አጋጣሚ ላይክ ይሄ ሚዲያ ሊትሬሲ እንደ ኮርስ ትምህርት ካሪኩለም ላይ ገብቶ ሁሉም ስቴጅ ላይ ያሉ ተማሪዎች ቢማሩ ትላለሁ። ቅድስት አሁን ከፎዮ ሚዲያ ኢንስቲትዩት ባገኘችው ስልጠና ስለ ሀሰተኛ መረጃ ምንነት መረዳት መረዳትና መረጃን ከተለያዩ ምንጮች የማጣራት ክህሎት ማግኘቷን ትገልጻለች። ከስዊድንና ከኖርዌይ በሚያገኘው የገንዘብ ድጋፍ ላለፉት አራት ዓመታት ኢትዮጵያ ውስጥ ለሚገኙ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ስለ ሚዲያ አጠቃቀም ስልጠና እየሰጠ የሚገኘው ፎዮ የሚዲያ ኢንስቲትዩት ከትግራይ ውጪ በሁሉም ክልሎች ለሚገኙ ወጣቶች ስለ ሀሰተኛ መረጃዎች፣ የጥላቻ ንግግሮችና የመረጃ ማጣሪያ መንገዶች ስልጠና እየሰጠ እንደሚገኝ የተቋሙ የሚዲያ አስተባባሪ ኢልሃም አሊ ትገልጻለች። በተለያዩ ሀይ ስኩል ትምህርት ቤቶች ጋር የነበረን ውይይት እንደሚያሳየው ሁሉም ልጆች ቬሪ አክቲቭሊ ሶሻል ሚዲያ ላይ ናቸው መማር ማስተማሩን እስከሚጎዳ ድረስ። ስለዚህ ያ በዛ ምክንያት ማንቃት ወይም እነዚህን ተማሪዎች ክህሎታቸውን መጨመር አስፈላጊ ሆኖ ተገኝቷል። ካለንም ላይክ ዴይሊ ዴይ ቱ ዴይ የምናየው መሬት ላይ ሀገራችን ላይ የምናየውንም ችግር የሚያባብሱ ሁኔታዎች ስለተፈጠሩ ማለት ነው። በማህበራዊ ሚዲያዎች ሆን ተብለውም ሆነ ባለማወቅ በሚሰራጩ ሀሰተኛ መረጃዎች ምክንያት ኢትዮጵያ ውስጥ ግጭቶች እንደተባባሱና የማህበረሰቡ መስተጋብሮች አደጋ ላይ እንደወደቁ የምትገልጸው ይልሀም የሚዲያ አጠቃቀም ትምህርት በመደበኛ የትምህርት ስርዓት ውስጥም መካተት እንዳለበት ታሰምርበታለች። የምናየው ነገር በሙሉ ትክክል ነው ብሎ አለማሰብ ጭንቅላታችን ላይ መምጣት ያለበት እዚህ ትሩ የሚለው ነገር መምጣት አለበት። ይሄ በኮመንት በላይክ ብቻ ተገፋፍቶ የምናያቸው ነገሮች በሙሉ ትክክል ናቸው ወደሚል አስተሳሰብ እና እኛም አክሽን ወደ መውሰድ ያየነውን ነገር መሬት ላይ ይሄ የሶሻል ሚዲያ ላይ የምናያቸውን ነገር እኛም ወደ ቤትም ወደ ማህበረሰብም ወደ ጓደኞቻችንም ይዘነው እንመጣ እና ያልተፈለገ አይነት አረዳድ ይዘን ጥላቻንም፣ አለመግባባትንም የሚያባብሱ ሁኔታዎችን እንፈጥራለን ማለት ነው። ስለዚህ ለዚህ ሲባል ሚዲያ ሊትሬሲ ኢዝ ቨሪ ፎዮ ከወጣቶች በተጨማሪ ለጋዜጠኞች ለሚዲያ ተቋማትና የማህበረሰብ ሬዲዮ አዘጋጆች መረጃ የማጣራት ክህሎት ስልጠና ይሰጣል። የተከበራቸው አድማጮች፣ ለቅዳሜ ምሽት የተመደበው የአየር ሰዓት በዚሁ ተጠናቀቀ። ሳስተናግዳቸው ያመሸው ጽዮን ግርማ ነበርኩ። ንጉሱ ታምሬ ስርጭቱን ከስቱዲዮ አቀናብሮልናል። በነገው ምሽት የመስታወት ፕሮግራማችን እንገናኛለን። ለዛሬው ሰላም በደናደሩ